سينو لا الارهاب ليل الارهاب لا الارهاب ليل الارهاب ምልል ተዋናዮችና ሙዚቀኞች የሚገኙበት የታዋቂ ቱኒዚያውያን ስብስብ ሽብርን እንቃወማለን ሰባዊ መብት እንዲከበር እንፈልጋለን በተሰኘው ዘመቻቸው በጸረ ሽብሩ ትግል ውስጥ ንጹሐን ዜጎች የሚደርስባቸው እንግልት እንዲቆም እየጠየቁ ነው ሂውመን ራይትስ ዋችን የመሳሰሉ የሰብአዊ መብት ተሟጋች ድርጅቶች እንደሚሉት አሸባሪነትን ለመዋጋት በሚወሰደው እርምጃ ሰበብ ቱኒዚያ ውስጥ በህዝቡና በ። ጉባኤ መብት ድርጅቶች ላይ ጫናው በርትቷል። የድርጅቱ የቱኒዚያ ተጠሪ ኤማ ጉላሊ ከእያንዳንዱ የግድያ ሙከራ በኋላ የሰብአዊ መብት ድርጅቶች ተጠያቂ እንደሚሆኑ ደርሰንበታል። በህዝቡ ዘንድ ደግሞ በጸረ ሽብሩ ትግል ውስጥ ሰብአዊ መብት መከበር የለበትም የሚል ግንዛቤ አለ፣ ይህም ጎልቶ እየተሰማ ነው። ከዚህ የባሰው ደግሞ የሰብአዊ መብት ተሟጋቾች አሸባሪዎች የሚያደርሱትን ጥቃት እንደ ዘበት ያዩታል እየተባሉ መከሰሳቸው ነው። የመብት ተሟጋቾች በአሸባሪነት ላይ የሚወሰደው ዘመቻ ተገቢና ሕጋዊ እርምጃ መሆን አለበት ያ ማለት ቁምስቅል ድብደባና ከፍርድ ቤት ትዕዛዝ ውጪ እስራት መኖር የለበትም ይላሉ። ቁምስቅልን የሚቃወመው ድርጅት ባልደረባ ጋብርኤል ራይተር እንደሚሉት በርካታ ቱኒዚያውያን ግን የጸጥታ ጥበቃው ተጠናክሮ ማየት ነው የሚፈልጉት ለሶሲቴ ህዝቡ መረጋጋትና ጸጥታ እንዲሰፍን ጸጥታ አስከባሪዎች ተጨማሪ ስልጣን እንዲሰጣቸው ይፈልጋል። ሆኖም እነዚህ ኃይሎች ስልጣናቸውን አላግባብ ሲጠቀሙ አይተው እንዳላየ ይሆናሉ። እነርሱም የዚህ ችግር ሰለባ ሊሆኑ እንደሚችሉ አያስቡም። ሁሴን ሀምዲ ማንኛውም ዜጋ ሊደርስበት የሚችለው ይህ ችግር ገጥሞታል። አንድ ቀን ፖሊሶች ቤቱ መጥተው ሳያገኙት ቀሩ፣ ስራ ላይ ስለነበረ። በሌላ ቀን ፖሊስ ጣቢያ ሄዶ ለምን እንደተፈለገ ሲጠይቅ ሙሉ ቀን አቆይተውት የተለያዩ ጥያቄዎችን አቅርበውለታል። ይጸልይ እንደሆነና እንዳልሆነ፣ ለምን ብዙ ጊዜ ወደ ውጭ እንደሚሄድ ሲጠይቁት ውለዋል። በሌላ ጊዜም ተመሳሳይ ሁኔታዎች ገጥመውታል። ያኔ ለስራ ጉዳይ ወደ ግብፅ በር ነበር። በአውሮፕላን ማረፊያው ለአስር ሰዓታት አቆዩኝ። ከዚያ በኋላ እንድበር የተፈቀደበት ወረቀት በፋክስ መጣ። በማግስቱ ጠዋት በረርኩ። ስመለስም እንደዚሁ ተመሳሳይ እንግልት ነው የደረሰብኝ። የጸረ ሽብር ሰራተኞች ተጠርተው ስጠየቅ ነበር። ሙሉ ቀን ነበር አውሮፕላን ማረፊያው አልኩት። ሁሴን ሀምዲ ይሄ ሁሉ እንግልት የደረሰበት ስሙ ለቱኒዚያ ደህንነት ያሰጋሉ የሚባሉ ሰዎች ስም ዝርዝር በተያዘበት መዝገብ ላይ በመስፈሩ ነበረ። ከብዙ ውጣውረድ በኋላ ግን ስሙ ከመዝገቡ ውስጥ ተሰርዟል። በንጽጽር ሲታይ ሀምዲ የከፋ ችግር አልደረሰበትም። የሰብአዊ መብት ድርጅቶች እንደሚናገሩት በአንዳንድ ቤቶች ውስጥ ጠንካራ ፍተሻዎች ይደረጋሉ። ከዚሁ ጋርም ንጹሃን ሰዎች በየጊዜው ለእስር ይዳረጋሉ። በእስር ቤቶችም አላግባብ እንደሚያዙ ነው የሚነገረው። ከዚህ በመነሳትም ሽብርን እንቃወማለን፣ ሰብአዊ መብት እንዲከበር እንፈልጋለን የሚለውን ዘመቻ የሚያካሂዱ የመብት ተሟጋቾች በአሁኑ ጊዜ አሸባሪነትን መታገል እና ሰብአዊ መብትን ማክበር በአንድ ላይ ሊሄዱ የሚችሉ ጉዳዮች መሆናቸውን የማስገንዘብ ሙከራ እያደረጉ ነው። የሁማን ራይትስ ዋች ባልደረባ ኤማ ጉዌላሊ በዚህ ጉዳይ ላይ ከጸጥታ አስከባሪዎች ከባለስልጣናትና ከሰራተኛ ማህበራት እንደዚሁም ጉዳዩ ከሚመለከታቸው ሌሎች አካላት ጋር ውይይት እንዲካሄድ ይፈልጋሉ።